ይገኛል ። እኛ እንግዲህ የተመሰረተው በ2017 ሊባኖስ በነበርኩበት ሰዓት ነው። ያው እኔም ሊባኖስ ውስጥ ለሰባት አመት ያክል በሰቤት ስራ ሰርቻ አለው። ያው እዛ በነበርንበት ሰዓት እንደምታውቀው ኢትዮጵያኖች ሰባ ሰባት ፐርሰንት ነን ለማጆሪቲ ማለት ነው። ከሰቤት ሰራተኞች ውስጥ ማጆሪቲውን ቦታ ምን ይዘው እኛ ነን። እና ያው የተለያዩ ማህበራቶች አሉ። የእምነት ተቋማት፣ የኮሚኒቲ የተለያዩ እንዲሁም ግሩፖዎች ምናምን አሉና በዛ ሰዓት ላይ እኔ ሳይ እኛ ዘጠና አምስት ዘጠና ሰባት አካባቢ የምንሆነው ሴቶች ነን። ያው የኛ ችግር ነው የጎላ ያለው ወንድሞቻችን የሚያደርጉትን ድጋፍ ባበረታታም፣ ነገር ግን ሴት እንደመሆናችን የራሳችንን ችግር ራሳችን መወጣት አለብን፣ ለራሳችን ችግር ራሳችን መናገር፣ ራሳችን መታገል አለብን የሚለው የራስ የሆነ አመለካከት አለ እና ያው ሞር ፌሚኒስት የሆነ ኦርጋናይዜሽን ለማቋቋም ያው ትልቁ ማቋቋሙ ነበር ኢንተረስቴ። በዛ ያ አንደኛው ምክንያት ነው። ሌላው ደግሞ እንደ ባህላችን አብዛኛው የምንማርበት ትምህርት ቤት የማይግሬ ኮሚኒቲ ሴንተር የሚባል አለ። ከአስራ ሰባት አገር ዜጋ በላይ ያለበት እዛ ትምህርት ቤት ውስጥ ፊሊፒኖች፣ እና የተለያየ አገር ሰዎች አብረን ስንማር እኛ ጋር ያለው የባህል አስተሳሰባችን በጣም እናፍራለን፣ ስለ ሴቶች ነገሮች እና ስለ ሰውነታችን፣ ስለ ደህንነታችን ምንም አይነት ነገር የምን ነጋገሩ ፍራቻ ስላለ ኢትዮጵያኖች በራሳችን ቋንቋ ሴፍ የሆነ ስፔስ ክሬት አድርገን በራሳችን ባህልና ቋንቋ ያው የራሳችንን የሴቶችን መብት ለማስከበር ወይንም ደግሞ የራሳችንን ችግር ለመፍታት በሚል ይሄ ነው ያው እንግዲህ እኛ ለእኛ ማህበር ውስጥ የተለያየ አባላቶቻችን አለ። ብዙ አይነት ችግርን ያሳለፉ ከመደፈር እስከ ደሞዝ መከልከል እስከ ሀገር መከልከል ብዙ አይነት እንደ መንበራችን የተለያየ ችግር የገጠመዋል እና እኛ የገጠመንን ችግር እንዳይገጥማቸው በሚል ያው እነዚህ ጥቂት ምክንያቶቻችን ናቸው ሌላው ደግሞ ከምንም ከምንም በላይ ደግሞ አሁን ጎልቶ ያለው ችግር ለምሳሌ አንድ እናት ልጆቿን ለባሏ ወይም ልጆቿን ለቤተሰቧ ጥላ ስትመጣ ሁለት ዓመት ሰርቼ ይመለሳለሁ ብላ ነው መጣች በኋላ ግን ፕላን ስለሌለ ይሄንን ገንዘብ ለእኔ ነው ይህን ገንዘብ ለእናንተ ነው ወይም ይህን ገንዘብ አስቀምጡልኝ ይሄንን ገንዘብ ብቻ አጥፎ የሚለውን ውሳኔ ስለማታሳልፍ እና ቁጠባ ወይንም ፕላንን ወደፊት የሚለውን ነገር ስለማታስብ ሁለት ዓመት ፕላን አድርጋ መታ አስር አስራ አምስት ዓመት ሊባኖስ ሀገር ውስጥ የመቆየት ባዶ እጇን የመመለስ ምንም አይነት ገንዘብ ያለመኖር ልጆቿ እናትዬ የከፈለችውን መስዋዕትነት፣ የእናታቸውን ስም እስከ መርሳት፣ የእናታቸውን ከለር መልክ እስከ መርሳት ደረጃ ላይ ስለሚደርሱ እቅድና ፕላን አውጥተው ያው ህይወትን እንዲኖሩ በሚል አዋርነስንም ሬዝ ለማድረግ እንዲሁም ያው የተለያዩ ችግሮችንም ለመፍታት በሚል ነው። በተለይ በሊባኖስ የሚኖሩ ኢትዮጵያዊ ስደተኞች እንግልት ለዓለም በማሰማት ማህበራቸው ይታወቃል። አሁን አሁን የዓለም የዜና አውታሮች ላይም እነዚህ ነገሮች ስታከናውኑ አያለው። በዚያ የሚኖሩ ኢትዮጵያውያን ስደተኞችን የሚገጥሟቸው ከሌሎቹ እዛ ከሚኖሩ ስደተኞች ጋር ሲነጻጸር በዋናነት እነሱን የሚፈትኗቸው ጉዳዮች ምንድን ናቸው? ያው እንግዲህ በአሁኑ ሰዓት በሊባኖስ ውስጥ በደረሰው የፋይናንሻል ክራይሲስ ወይም ደግሞ የፍንዳ ታ ምናምን ትኩረት ያግኝ እንጂ ያ ችግር ወይንም ብዙ ሰው አሁን የተፈጠረ ነው የሚመስለው። ይሄ ችግር አሁን የተፈጠረ አይደለም። ከአስርት አመታት በላይ ነው እኛ ላይ ሲፈጸም የቤት ሰራተኞች ላይ ሲፈጸም ያለው ግፍ ማለት ነው። ያው ከፋላ ሲስተም ይባላል እንትን የሚሉበት ሲስተም እንደ ህግ የሊባኖስ ህገ መንግስት ላይ የለም። እንደ ሲስተም ግን ክሬት አድርገውት በመካከለኛው ምስራቅ ላይ ያሉ አብዛኛው ሀገሮች ይጠቀሙታል ማለት ነው። አንዴ አንድ ኢትዮጵያዊ ወደ ሊባኖስ ሀገር ውስጥ በሊባኖስ አሰሪ ስም እግሯ ከረገጠ ያው ካላሰሪዋ ፍቃድ ውጪ ስራ መቀየር እንዲሁም ከሀገር ወታ ወደ ሀገሯ መመለስ አትችልም። ይሄ ነው የሚለው ሕጉ። ይሄንን ተገና አድርገው ግን ለብዙ አመት ላይክ ለአስር ለዘጠኝ አመት ለስድስት አመት ደሞዛቸው ያልተከፈላቸው ልጆች አሉ፣ በነፃ እያሰሯቸው ያሉት በር ዘግተው ማለት ነው። እንዲሁም እህቶቻችን ይደፈራሉ። እህቶቻችን በሳምንት ሁለት የቤት ሰራተኛ ይሞታል። አብዛኛው የኛ ዜጋ ናቸው። ይሄ ደግሞ በገለልተኛ አካል ኢንቨስቲጌት አልተደረገም። እንበልና ካናዳ ውስጥ አንድ ሰው አንድ ሰራተኛ ራሱን ቢያጠፋ ቀጥታ አንተ ገደልከውም ወይም የማጥፋቱ ራሱን የማጥፋቱ ምክንያት አንተ ከሆንክ ተጠያቂ ነው። ለምሳሌ ሰርቫይቭ ያደረጉ ልጆች ራሳቸውን ለማጥፋት ሞክረው ሰርቫይቭ ያደረጉ ልጆችን ስናናግር ወይ ተደፍረው ነው ወይ ደግሞ ልጃቸውን ለማሳደግ ቤተሰብ ለመርዳት ብለው ሊባኖስ ሄደው ቤተሰባቸውን እንዳያናግሩ ገንዘብ እንዳይልኩ፣ እደጅ ወጥቶ ማንንም እንዳያናግሩ፣ እንዳይወጡ፣ እንዳይገቡ በር ተዘግቶ እየተደበደቡ ሲቀመጡ እነዚህ ልጆች የመጨረሻው አማራጭ ለምን ና አረጋችሁ ስትላቸው አትሊስት ብሞት እንኳን ሬሳዬ ሀገር ይገባል እስከማለት ደረጃ ነው የደረሱት ማለት ነው። እና እነዚህ ነገሮች በኤጀንሲዎች መደብደብ፣ በደላሎች እየተወሰዱ ሽንት ቤት መቆለፍን እዛው ሽንት ቤት ውስጥ እየበሉ ሽንት ቤት ውስጥ እየጠጡ እዛው ሽንት ቤት ውስጥ እየተኙ እዛው ሽንት ቤት ውስጥ እየተጠቀሙ የሚሆኑበት ግፍ የሆነ አሰራሮችን ብቻ ብዙ ችግሮች ናቸው እነዚህ ያሉት በፊትም ማለት ነው። እና ይሄ እንዳለ ሆኖ አሁን የፋይናንሻል ክራይሲሱ ሲጀምር ደግሞ በፊትም ደሞዝ መክፈል የማይፈልጉት በፊትም ዜጋችን የሚያሰቃዩት አሰሪዎች እንደ ምክንያት ተጠቅመው ደሞዝ መክፈል አቆሙ። ሙሉ በሙሉ ማለት ነው። እና ልጆቻችን ተቀምጠው ሊባኖስ ውስጥ ያሉት አብዛኛው ልጆቻችን በሺዎች የሚቆጠሩ አሰሪዎቻቸው ቤት ውስጥ በነፃ እየሰሩ ነው። እየበሉ እየጠጡ ያው አሰሪዎቻቸው ጋር እየሰሩ ማለት ነው። አሁን በሽታ ስላለ ቤት ውስጥ በሚቀመጡበት ሰዓት ልጆችም ሆነ አሰሪዎቻቸው በሚዘጋበት ሰዓት አንድ የሚያጸዱትን ቤት ሁለት ሶስቴ ነው የሚያጸዱት። ቤተሰብ ቤት ሄደው ይሰራሉ። ንብረታቸው የቢዝነሳቸው ላይ ሄደው ይሰራሉ። እነዚህ ልጆች ይህን ሁሉ እያደረጉት ደሞዝ የለም፣ በነፃ ነው እያሰሩ ያሉት ዶላር የለም በሚል ማለት ነው። እደጅ ደግሞ የሚኖሩት እህቶቻችን ኢኮኖሚ ክራይሲሱ የጀመረው በሁለት ሺ አስራ ዘጠኝ ነው። ከዛ ጀምሮ እስከ አሁን ድረስ ሴቪኛቸውን ተጠቅመው አሁን ምንም አይነት የሚመገቡበትም የቤት ኪራይ የሚከፍሉት የመድኃኒት የሚያደርጉት ምንም አይነት ገንዘብ የላቸውም። እናቶቻችን እየተራቡ ነው። እናቶቻችን ወጥቶ መንገድ ላይ እያደሩ ነው። እናቶች ልጆቻቸውን መተው በቃ ልጄን ማሳደግ አቅቶኛል፣ ጉዲፈቻ ፈልጉልኝ እስከ ማለት ድረስ ልጆቻቸውን መተው ቢሮችን ጥለው እስከሚል ደረጃ ላይ በቃ ልጄ ከምትሞት ከምትራብ፣ እንዳርጓቸው አርጓት ብለው ልጆቻቸውን ጥለው እስከ መሄድ ድረስ ያው ጠርተን አናግረን ችግሩን ለጊዜው ቢሆን ፈትተን ልጆቻቸውን ሰተን የምንመልስበት ደረጃ ላይ ነው የደረስነው። እናት በልጆቿ ጨክና ማለት ነው። እስኪ ይታይ እና የከፋ ሁኔታ ላይ ነው ያለው። ሁሉም ወደ ሀገሩ መግባት ነው የሚፈልገው። ማንም ሊባኖስ ውስጥ መቀመጥ የሚፈልግ የለም። ምንም አይነት ስራ የለም። ምንም አይነት ገቢ የለም። ብራቸው ከረንሲያቸው ወድቋል። ብትሰራም ለጊዜው እንደው ለክራይ ለምግብ እንኳን የማይሆን ነገር ነው ያሉበት ሁኔታ እና አሰሪዎቻቸው እያወጡ ነው እየጣሏቸው ያሉት። በቃ ትኬት ላለመቁረጥ እንደዚሁም ደግሞ ደሞዛቸውን ላለመክፈል። ለምሳሌ በቀደም ካሳፈርናቸው ውስጥ የሚያሳዝኑ ልጆች አሉ። የአንዷን ምሳሌ ብነግርህ ሶስት አመት ሰራች አንድ ቤት ውስጥ አንድ አመት ከስምንት ወር ደሞዛን ሳይከፍሉ ልጅቷን አውጥተው መንገድ ላይ ጣሏት። ልጅቷን የአእምሮ ህመም አለባት በጎን ሄደው ደግሞ ፖሊስ ጣቢያ ሰርቃለች ብለው ከሰሷት። ልጅቷን ማለት ነው ሆስፒታልን ማስገብተን አስታመን ልጅቷን ለመላክ ብንፈልግ እንኳን አሰሪዎቻቸው ያስቀመጡትን ክስ ካለማስነሳት ምን እናደርጋለን? ጠብቀን፣ ስንት ከሶስት ወር በላይ ነው የፈጀው። ልጅቷ ሀገሯ መግባት ሳትችል ማለት ነው። ይሄም ሌላ ችግር አለ። በሌላ በኩል ደግሞ ችግራችን ምንድን ነው? ቆንስላችን ቆንስላችን ላለፉት አስርት አመታት ያው ይቀያየራሉ፣ ግን ሁሉም የሚሰሩት ስራ አንድ ነው። ለዜጋቸው ክብር የላቸው፣ ለዜጋቸው ግድ የላቸው። እግዚአብሔርን አይፈሩ። እኛን ማመናጨቅ ስራቸው። በገዛ በገዛ ኤምባሲያችን እኛ ሰከንድ ክላስ ስርዝንን ሊባኖሶች መተ ጉዳያቸውን አስፈጽመው ሲወጡ እኛ የማንገባበት ልጆቻችን ተከልክለው እንደ ውሻ በረር ለሚቀመጡበት ሁኔታ ያለበት አሰራር ነው ያለው። ተደብድቦ ሰው ቢደወልላቸው፣ ሰው ሞቶ ቢደወልላቸው፣ ሰው መንገድ ላይ ወድቆ ቢደወልላቸው ሞቶ ሞቶ እንኳን ሬሳ እስከ ማታ ድረስ የማይነሳበት ሁኔታ ላይ ነው ያለው ስልካቸውን ስለማያነሱ። አሁን አዲስ አምባሳደር መጥቶ አልጋሽ ተመስገን ከመምጣታቸው በፊት እደጅ መቶ በራችን ላይ ለሚጣለውም ሰው አያገባንም፣ ሀላፊነት አንወስድም፣ እደጅም ያለው ርቀት እየተቀመጠ ለተቸገረው ሰው ሀላፊነት አንወስድም ነው ብለው በይፋ ኤምባሲው የለጠፉት ማለት ነው። ታዲያ ምን ይሰራሉ? ፓስፖርት ማደስ ከሆነ ችግር የለም፣ በፖስታ ተልኮ እኮ ይታደሳል። የዜጋቸውን ዲግኒቲ ማስከበር፣ የዜጋቸውን መብት ማስከበር ካለሆነ ምን ይሰራሉ? ይሄ ነው ችግሩ፣ ትልቁ ችግር። ሌላው ለምሳሌ ፊሊፒኒን ብታይ፣ ሌላውን ዜጋ ብታይ፣ እኛ የተናቅነውን ያክል አይናቁም። ለምን? ኤምባሲያቸው ጠንካራ ስለሆነ፣ ኤምባሲያቸው መብታቸውን ስለሚያስከብር። አሁንም አዲስ አምባሳደር መጥተዋል። ያው የተወሰነ የተለወጡ ነገሮች አሉ በእርግጥ ገና ብዙ ብዙ መስራት አለብን። ለምን እዛ ኤምባሲ ውስጥ ተሰብስበው የተቀመጡት አብዛኛዎቹ ለዓመታት እዛ የነበሩ እና እኛን ሲበድሉ፣ እኛን ክብራችንን ሲያዋረዱ የነበሩ ሰዎች ናቸው። እነሱ አልተቀየሩም አሉ። በሊባኖስ አሁን ምጣኔ ሀብታዊና ፖለቲካዊ አለመረጋጋት አለ። ይህም ቢሆን ግን የእናንተ ማህበር ወደ ኢትዮጵያ መመለስ የሚፈልጉ ሆኖም የትኬት መግዣ ያጡትን ኢትዮጵያውያን ለመደገፍ እየጣራችሁ ነው። ይህን ስራችሁ እንዴት ነው የምታከናውኑት? ምን ደረጃ ላይ ስትገኛላችሁ? እንግዲህ፣ አሁን እስካሁን ድረስ ባደረግነው እንቅስቃሴ ከሁለት መቶ ሰማኒያ ስምንት ሺህ የካናዳ ዶላር በላይ ያሰባስበናል። ጎፋን ሚክሬት አድርገን ማለት ነው። ከአፕሪል ሰባት ጀምረን ያው እስካሁን ድረስ በየቀኑ ከሰላሳ እስከ አንድ መቶ ሰው የምግብ ድጋፍ እናደርጋለን። ያው ከነዚህ ውስጥ ለማጆሪቲ ሰባ ፐርሰንት ማለት ይችላለው ኢትዮጵያኖች ናቸው። ቅድሚያ ሰተን የምናስተናግደው ማለት ነው። እንግዲህ ያው ከሁለት መቶ በላይ እህቶቻችንን ወደ ኢትዮጵያ ልከናል ማለት ነው። የተለያዩ ኢትዮጵያኖች እና ኢትዮጵያ ያልሆኑ ድጋፍ የሚያደርጉልን ሰዎች አሉ። ከምናሰባስበው ከጎፋሚ ባሻገር ማለት ነው ያው እንግዲህ እስካሁን ከሁለት መቶ በላይ አስገብተናል። እስካሁን ከአሁን በኋላም ደግሞ መዝግበን እየጠበቅናቸው ያለን ልጆች አሉ። ወረቀታቸውን ማለት ነው። መጀመሪያ የተወሰነውን እኛው ራሳችን ተስፋ ቆርጠን፣ በኤምባሲው ራሳችን አሰሪዎቻቸውን አናግረን፣ ራሳችን ወረቀቱን ጨርሰን የላክናቸው ልጆች አሉ። ከዛ ደግሞ የአዲሱ አምባሳደር ከመጡ በኋላ ደግሞ ያው እራሳቸው ያለውን ነገር እያስጨረሱ ወይንም እነሱ መጠለያ ውስጥ መንገድ ላይ ተጥለው ሲጣሉ ልጆቹ ያው ማንም ዞር ብሎ ልጆቹን የሚመግብም ምንም የሚያቀርብ የለም። እኛውነን ሄደን በቀን ሶስትም በቀን ሁለትም እስካሁን ድረስ ምግብ የምናቀርበው ያው መጠለያ ውስጥ ከገቡ በኋላ ደግሞ ያው ትኬት የምናቀርበው ከሌላው የተለያዩ ሰዎች ጋር ሆነን እኛን መንግስት እስካሁን ድረስ ምንም ያደረገው ድጋፍ የለም። ትኬትን በተመለከተ፣ የምግብ አቅርቦት በተመለከተ፣ እንዲህ አይነት ነገሮችን የክራይ የመድኃኒት እንዲህ አይነት ኤመርጀንሲ ባለበት ሀገር ውስጥ ምንም አይነት የተመደበ ባጀት ምንም አይነት የተደረገ ድጋፍ የለም ከኢትዮጵያ መንግስት ማለት ነው። አምባሳደሩ እንደተናገሩት ከአራት መቶ ሺ በላይ ነን። ይህን ያክል ዜጋ ተችግር ውስጥ እያለ በሺዎች የሚቆጠሩ ቶቻችን ልጅ ይዘው እየተንከራተቱ እና እየተራቡ መንግስት እስካሁን ድረስ ምንም አይነት የተመደበ ባጀት የለም። በዛ ላይ ደግሞ አሁን ኮቪድ ተሰራጅቷል። አንድ ኢትዮጵያዊ በኮሮና ቫይረስ ብያ ያለው ያም ለሁሉ ስለሚሆን ለሁሉም ሰው ስለሚሆን አይገኝም፣ ቦታውም አይገኝም፣ አፖርቹኒቲውም ሶ የምናደርገው ምንድን ነው? በየቤቱ ኳረንቲን እንዲያደርጉ እያደረግን እኛው ራሳችን ሄደን ለልጆቹ በር ላይ ምግብ የምናቀርብበት ቲም አቋቁመን ለብቻው ምግብም፣ የቤት ኪራዩም፣ መድኃኒቱም እንዲሁም ደግሞ ካውንስሊንግ ያው ከምንም በላይ አወርነሱ ስለሌለ ልጆቹ በበሽታው ሲያያዙ የመገለል ነገር አለ እንዲሁም ደግሞ በቃ የፍራቻ ነገር አለ። ካሁን ካሁን ልሞት ነው የሚል ማለት ነው። ያንን ነገር ለማስወገድ ያው ቤት ለቤት እየሄድን የምንሰጠው ሰርቪስ ያው እኛው ብቻ ነን እንደ መንግስት ነው እንግዲህ እዛች ሀገር ውስጥ እየተንቀሳቀስን ያለነው ግለሰቦች ሆነን የሊባኖስ ሀገር መንግስት ኃላፊነት እንዲሁም ደግሞ የኢትዮጵያ መንግስት የዓለም የጤና ድርጅት ኃላፊነት ነው ይሄ ራሱ። ነገር ግን ለበሽታ በበሽታ የተያዙ ሴቶቻችን እንኳን ነጻ ምርመራ የማያገኙ ነጻ የምግብ ድጋፍ የሚሆነ የብክራ የሚያገኙት ነገር የለም። ያው የእኛን እጅ ጠብቀው ነው ማለት ነው ይህ ነገር የሚሆነው። የደረስንበትን እኛ ኮንታክት ያደረገን እኛ የሰማ ነውን ያው ሄደንን ሰርቪሱን ለምንሰጠው እኛ ነን። ከመሰነባበታችን በፊት ማህበራችሁ ለወደፊቱ ሊሰራቸው ስላሰቡ ተግባራትና በመላው ዓለም ሆነው ከሚያዳምጡ አድማጮች የእናንተን ህልም ለማሳከት ሊያደርጉት ስለሚችሉ አስተዋጽኦ ውስጥ ትንሽ አጫዎች። እንግዲህ ያው ወደፊት እያለን ያለ ነው ምንድን ነው እስካሁን ድረስ በካናዳ ሀገር ውስጥ ነው ነን ፕሮፊት ኦርጋናይዜሽን ሆነን ሬጅስተር ሆነን እየሰራ ነው ያለ። ነው ያው አንዳንድ ነገሮችን እያንቀሳቀስ ነው። በሊባኖስ ሀገር ውስጥም ያው ቢሮ ከፍተን እንዲሁም በኢትዮጵያ ውስጥ ቢሮ ከፍተን ለመስራት ለምሳሌ ለሚመለሱ ልጆች ያው ኤርፖርት ጠብቀን ትራንስፖርት የምናቀርብበት ሁኔታ አለ። እንዲሁም የገንዘብ ድጋፍ የምናደርግበት ሁኔታ አለ። ያንን እና ለሚመለሱት ልጆች ሕክምና እና አንዳንድ ነገሮችን ሳፖርት ለማድረግ እንዲሁም ነው ቱሪዝ አዋርነስ ኢትዮጵያ ውስጥ ያው እኛ ለእኛ እየተቋቋመ ይገኛል። ያንን ነገር እንዲደግፉ ነው። ይሄ ነው እንግዲህ ወደፊት ከሊባኖስ እስከ ኢትዮጵያ ድረስ የሚለውን እንትን ማለት ነው። ሙሉ ያለ አገልግሎት የሚለውን ማለት ነው። እንግዲህ በዓለም ላይ ላሉት እስከ ዛሬም ድረስ እኛን ሲደግፉ ላሉት ኢትዮጵያኖች ከልብ ከልብ ነው የማመሰግነው። ያው ምስጋና ይሄ ከልብ ነው። እንዲሁም ደግሞ የተለያዩ አክቲቪስቶች እና የተለያዩ ኢትዮጵያ የሆነ ኤንጂዎች የእኛን እንቅስቃሴ እያገዙ ላሉ ሁላ ከልብ ነው ምስጋኔ። ነገር ግን በጣም ላርጅ የሆነ ኮሚኒቲ ያለን አሜሪካ ውስጥም የተለያየ ቦታ ላይ እያየን ያለ ነው ምንድን ነው ለምሳሌ በዘር የተደራጀ ግጭት ወይም ወይንም ደግሞ በፖለቲካ የሆነ ዘር ተኮር የሆነ እንዴት ነው ችግር ሲሆን ሁሉም ነው የሚረባረበው። ሁሉም አምስት መቶ ሺህ አንድ ሚሊዮን የተለያየ ነገር ነው እየተሰበሰበ ያንን ነገር ለመወጣት ርብርብ የሚደረገው እና እኛም ለየወገናችንን ድጋፍ ለማግኘት የኢትዮጵያኖችን ትኩረት ለማግኘት ግዴታ የዘር ግጭት ወይንም ደግሞ ግዴታ ፖለቲካ መሆን የለበትም፣ እና ኢትዮጵያዊ እንደመሆናችን መጠን ይህንን ችግር አይተው እኛ በምናደረገው እንቅስቃሴ ላይ እንዲደግፉ ነው የምለው። እኛ ለእኛ በስደት ማህበር ውስጥ እኛ የተቋቋም ነው ኢትዮጵያዊ በሚል ሁሉንም ብሄር፣ ሁሉንም እምነት፣ ሁሉንም ኢትዮጵያ ያካተተ ነው። እዚህ ጋር ስንበደልኛ እንደ ኢትዮጵያዊነታችን ነው የምንበደለው። እንደ ኦሮሞ፣ እንደ አማራ፣ እንደ ትግሬ፣ እንደ ጉራጌነታችን ዓለም እየተበደልን ያለ ነው። ሲረዱም ደግሞ ሁሉም ነው ድጋፍ የሚደረግላቸው እኩል። እና ይሄንን አይተው ግዴታኛ በዘር መባላት ወይንም ደግሞ ከአንዱ ብሄር አንዱ ብሄር መበደል የለብንም እና ችግሩን እንደ ኢትዮጵያዊ ችግር አይተውት ከጎናችን እንዲቆሙ ነው እንግዲህ የምለው። Shut